መዝሙር ሰባ ሶስት ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኀጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና፣ ለሞታቸው መጣጣር የለውምና ኀይላቸውም ጠንካራ ነውና፣ እንደ ሰው በድካም አልሆኑም ከሰው ጋርም አልተገረፉም። ስለዚህ ትቢት ያዛቸው፣ ኃጢአትንና በደልን ተጎናጸፉአት። ዓይናቸው ስብ ስለ ሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። አስበው ክፉ ነገርን ተናገሩ፣ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸውን በሰማይ አኖሩ፣ አንደበታቸውም በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል በልዑልስ ዘንድ በውኑ እውቀት አለ ይላሉ። እነሆ እነዚህ ኀጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። እንዲህም አልሁ፣ በውኑ ልቤን በከንቱ አጸደቅሁ፣ እጆቼንም በንጽሕና በከንቱ አጠብሁ። ሁልጊዜም የተገረፍሁ ሆንሁ፣ መሰደቤም በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆቼን ትውልድ በበደልሁ ነበር። አውቅም ዘንድ አሰብሁ፣ ይህ ግን በፊቴ ችግር ነበረ፣ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ። በድጥ ስፍራ አስቀመጥሃቸው፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኀጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷልና፣ ኵላሊቴም ቀልጧልና፣ እኔ የተናቅሁ ነኝ አላወቅሁምም በአንተ ዘንድም እንደ እንስሳ ሆንሁ። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያዝኸኝ። በአንተ ምክር መራኸኝ፣ ከክብር ጋር ተቀበልኸኝ። በሰማይ ያለኝ ምንድነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ አለቀ፣ እግዚአብሔር ግን ለዘላለም እድል ፈንታዬ ነው። እነሆ ካንተ የሚርቁ ይጠፋሉና፣ ከአንተ ርቀው የሚያመነዝሩትንም ሁሉ አጠፋሃቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋና ምስጋናህን ሁሉ እናገር ዘንድ